አውሮፓና ጀርመን ጀርመንን ለሁለት ከፍሎ የነበረው ግንብ መሰራት የጀመረው በጎርጎሮሳዊው ነሐሴ ሺ961 ዓ ም ነበረ። የፈረሰው ደግሞ ህዳር ሺ989 ነው። ግንቡ መፍረስ የጀመረው በተሰራ በ28 ዓመት ከሁለት ወር ከ26 ቀናት በኋላ ነው። ግንቡ ከፈረሰ እስከ ትናንት ያለው ጊዜ ሲሰላ ደግሞ ከግንቡ ዕድሜ ጋር የሚስተካከል ሆኗል። የግንቡ ዕድሜና ከፈረሰ በኋላ የተቆጠረው ዘመን እኩል መሆን እዚህ ጀርመን ትናንት ትውስታን እያጫረ ብዙ አነጋግሯል። በዓለም በትልቅ ተምሳሌትነቱ የሚጠቀሰውን ሰላማዊውን የጀርመን ውህደት ያፋጠነው ሳይጠበቅና ሳይታሰብ የበርሊን ግንብ መፍረሱ ነበረ። በወቅቱ በስፍራው የሆነውን የመከታተል እድል ከነበራቸው መካከል ምዕራብ በርሊን ውስጥ ተማሪ የነበሩት አቶ በላይነህ ተሾመ አንዱ ናቸው። በዛ ምሽት እንደ አጋጣሚ ሰዎች ወደ አጥሩ አካባቢ ሄደው በብዛት መምጣት ሲጀምሩ እንደ አጋጣሚ በመካከል ላይ ተገኝቼ ይህን ሁናቴ በትክክል ማየት አስችሎኛል። እንዳውም የምንሄድበት መንገድ ሁሉ ተዘግቶ በመኪና ነበርኩኝ ማለፍ እስከማንችልበት ጊዜ እንደውም የሄድበት የነበረው ነገር ሁሉ ትተን እዛው እንዳመሸንና እስከ እኩለ ሌሊት ሁሉ እንደቆየ ብሎ አስታውሳለሁ። አቶ በላይነህ ጀርመን ሲኖሩ ከሰላሳ አምስት አመታት በላይ ተቆጥረዋል። ግንቡ ከመፍረሱ በፊት በሁለቱ ጀርመኖች መካከል የነበረውን ልዩነትም በቅጡ ያውቃሉ። ተማሪ ሳሉ ምስራቅ ጀርመን በሄዱባቸው አጋጣሚዎች ልዩነቶቹ በግልጽ የሚታዩ እንደነበሩ ያስታውሳሉ። አልፎ አልፎ መጽሐፍ ለመግዛት እንሄድ ነበረ። ብዙውን ጊዜ እነዚህ ለትምህርትና ወይም ለአንዳንድ ፍልስፍና መሆኑ የመሳሰሉ መጽሐፎች በጣም በረከሰ ዋጋ የሚገኙት ምስራቅ በርሊን ውስጥ ስለነበረ አንዳንድ ጊዜ ደጋግመን በርከት እያል ወደ ኤስት በርሊን እንሄድ ነበር። ከምንለብሰው ልብስ ጀምሮ ይዘን የምንሄዳቸው ነገር ሁሉ ለኢስት በርሊን ለነበሩ ሰዎች ብርቅዬ ነገሮች ነበሩ። የኑሮ ሁኔታቸውም በጣም ደካማና ና በተለይ ውስጥ የሚገኙትን እቃዎች በሙሉ የማርነቅ ሁኔታዎች ይታዩ ነበር። ምግብና መጠጥ ምናምን በሚመለከት ግን እዛ ኤስት በርሊን ውስጥ በጣም ርካሾች ነበሩ። በአጠቃላይ የገንዘብ እኛ ይዘነው ለውጠን በምንሄድበት ትንሽ ገንዘብ እዛ ብዙ ነገር ማድረግ ይቻል ነበር። ከፍተኛ በሆነ ሁኔታ የኑሮና የጉጉትም ሌላ ሌላ ቀርቶ የሚወራውም ሆነ ጋዜጣም ሆነ የመሳሰሉ ነገሮች ሁሉ በብርቅዬነት እንደሚያዩት ነበር የማስታውሰው። ዶክተር አየለ ጉግሳም የበርሊን ግንብ ሲፈርስ ተማሪ ነበሩ። እሳቸው ደግሞ ምስራቅ በርሊን ውስጥ ነበረ የሚኖሩት። ምዕራብ ጀርመንን በጎበኙባቸው አጋጣሚዎች ጎልቶ የሚታይ ልዩነት እንደነበረ ነው የሚናገሩት። አንድ ሁለት ጊዜ ወደ ምዕራብ በርሊን ሄጄ ነበር እና ልዩነቱ በደንብ ጎልቶ የሚታይ ልዩነት ነበር። እንደ አጋጣሚ ሆኖ በዛን ወቅት አንደኛ የቡልጋሪያ ዋና ከተማ ሶፊያን እና አካባቢውን ኮሚኒቲ ነበር ከዛ ስመለስ ደግሞ በትምህርት ቤቱ ዕድል አግኝቼ የቀድሞዋ ሌኒንግራድ እና ሚንስክ ቫይስ ሩስላን የሚባለው ሚንስክ ባይላሩስን ጎብኝቼ ተመልሼ ነበር። ከዛ እንደተመለስኩ ነበር ፍቃዱ የተሰጠኝ ሲሄድ በእርግጥ የእነኚህ የሶስት ሀገሮች የአቅርቦት የምግብ አቅርቦት፣ የሰዎች ኑሮ፣ የአካባቢ ሁኔታ በማይበት ጊዜ ምንም የማይገናኝ የሰማይና የማ- የምድር ያህል ልዩነት ነበር የተገነዘብኩት። የጀርመን ውህደት ለጀርመን ኢኮኖሚ መመንደግ ትልቅ አስተዋጽኦ አለው። ልዩ ልዩ መብቶቻቸው ላይ ገደብ ተጥሎባቸው የነበሩ ዜጎች ከውህደቱ በኋላ ነጻነት አግኝተዋል። ውህደቱ እነዚህንና ሌሎችንም በርካታ ጥቅሞችን ማስገኘቱ ቢታወቅም ቀድሞ በኮሚኒስት አስተዳደር ስር ለነበረው ምስራቅ ጀርመን ግን ተስፋ የተደረገበትንና የተጠበቀውን ያህል ውጤት አለማስገኘቱ አንዱ ችግር ነው። እንደ ዶክተር አየለ ግንቡ በሚፈርስበት ወቅት በጣም ልጆች ለሆኑት ትልቅ ለውጥ ነው። እነሱ መቼም የግንቡን ተመልሰው የሚመኙ አይመስለኝም። በወቅቱ ግን ለአቅመ ሔዋን ደርሰው ስራ ላይ ለነበሩት እና ብዙ ነገር አስበው የነበሩት ዛሬ እድሜያቸው ሀምሳ ስልሳ የገባው ብዙ የተመኙት ነገር ያሰቡት ነገር ነበር። ግን የምዕራቡ ዓለም የሩጫ የውድድር እና የበራስ ጥረት የሚደረግ ኑሮ የኑሮ ሩጫ ስለሆነ ያንን አብሮ መሄድ ስላልቻሉ ብዙ ያሰቡት ነገር ስላልተመቸላቸው በተለይ በወጣቱ የሚፈልገውን ነገር የሚያደርግ የሚችልበት ሁኔታ ላይ የደረሰበት፣ ነገር ግን በወቅቱ ስራ የነበረው እና አሁን ወደ ጡረታ የመጣው ግን ያ ሲመኘው ነገር እንዳልሆነለት የታየ የመጣበት ሁኔታ ነው። አቶ በላይነህ እንደሚሉት በዚህ የተነሳ አንዳንድ የምስራቅ ጀርመን አካባቢዎች አሁንም ድረስ ወደኋላ እንደቀሩ ነው። የአጥሩ መፍረስ በፊት ምስራቅ ጀርመን የሚባለውን በኢኮኖሚ ሆነም በሶሻል በጣም የጎዳ ሁኔታን የፈጠረባቸው፣ እስካሁንም ድረስ ኢንፍራስትራክቸሩ ልክ ምዕራቡ ባለው መንገድ ፈጽሞ ሊካሄድ አልተቻለም ነበር። ሁለተኛም በመንግስት ደረጃ ሆኖ በትክክል ድርድር ውስጥ ገብቶ ፍላጎታቸውን ሊያሟላ የሚችል ኃይል ስላልነበራቸው፣ በዛ በነበረው ጊዜ የተወሰነ በዛ አካባቢ ያለው ጥቅም በሚገባው መልኩ ስላልተደረገ አንዳንድ እድገቶች አይታዩም። ብዙ የነበሩ ፋብሪካዎች እና መስሪያ ቤቶችን በብዛት ተዘግተዋል። ከምዕራብ የመጡትም ገንዘብተኞችም በቀጥታ ትላልቁንና የሚያስፈልጉ ቦታዎችን በመቀራመት ገዝተዋቸው እዛ ድሮ የነበረውን ነዋሪ ተጠቃሚ እንዲሆን አላደረጉትም። ይህና የመሳሰሉ ሁኔታን በሚመለከት በጣም የተጎዱበት ሁኔታ ነው የሚታይ ያለው ሌላው ቀርቶ በስራም ሆነ የሚከፈላቸው እስካሁንም ድረስ ያለየ ያልተለየ ወይም ያላለፉት አነስተኛ ክፍያ ነው። የሚኖራቸውም በወርም ሆነ በሰዓት የሚከፈላቸው አነስተኛ ነው እና ይሄንና በመሳሰሉ ሁኔታዎች ወደ ኋላ የቀሩበት ሁኔታዎች አሉ። ይህ ባስከተለው ቅሬታም የምስራቅ ጀርመን ነዋሪዎች መብታቸው እንዳልተጠበቀ በመቁጠር የቀኝ ጽንፈኛና የዘረኛ እንቅስቃሴዎች መናሀሪያ ሆነዋልም ይላሉ አቶ በላይነህ። ቀይን ጽንፈኞች በምስራቅ ጀርመን ምክር ቤቶች ውስጥ የሚይዟቸው መቀመጫዎች ቁጥር እያደገ የመምጣቱ ባለፈው መስከረም በተካሄደው አጠቃላይ ምርጫም አማራጭ ለጀርመን የተባለው መጤ ጠል ፓርቲ ብዙ ድምፅ አግኝቶ የጀርመን ምክር ቤት ውስጥ መግባት የመቻሉ ምክንያት በምስራቅ ጀርመን ነዋሪዎች ላይ ያደረው የተረስተናል ስሜት ነው እንደ አቶ በላይነ። በእርግጥ እኛ ዜጎቹ ጀርመኖች እንደ ልባችን መሆን ሳንችል የሚያስፈልግንም ቁሳቁስም ሳናሟላ ከየሩቅ ሀገር ወይም ከተለያዩ አካባቢዎች የመጡ ሰዎች እንዴት ደልቷቸው የተሻለ ቤት፣ የተሻለ መኪና፣ የተሻለ ኑሮ ይኖራሉ የሚልም ቅናታዊ የሆነ እንቅስቃሴ ነው። ይሄን ያጣደፈው ለምን ቀደም ብለን እንዳነሳ ነው የኑሯቸው ደረጃ በአፋጣኝ ባሰቡበት መንገድ በእነሱ አካባቢ ሊያድግ አልቻለም ነበር። የራሳቸው ኑሮ እና የራሳቸውን ስራ አተው ዜጎቻቸው በዛ አካባቢ የተወለዱት ሁሉ እየሸሹ በተለይ ወጣቱና የተሻለ የሙያ ደረጃ የነበራቸው በሙሉ ወደ ሌላው ክፍል እየሄዱ እየተራቆቱ በነበሩበት ጊዜ ይህ አይነት አዝማሚያ በጣም አሰቃቂ በሆነ መንገዱም ነበር። ያው ጥቁር ዘውሮች ሆነ የውጭ ሀገር ሰው የነበሩት በዛ አካባቢ ጉዳት የደረሰባቸው ሰዎች ሁሉ የምናስታውሰው የቅርብ እርቀት ማስታወሻል ሁሉ አለ። ዶክተር አየለ የቀኝ ጽንፈኞች እንቅስቃሴ መጠናከር በአሁኑ ጊዜ የጀርመን ብቻ ችግር አይደለም ይላሉ። በመላው አውሮፓ በምስ በተለይ በምስራቅ አውሮፓ እና ነጻነታቸውን ካገኙ በኋላ በመላው አውሮፓ ይሄ ብሄርተኝነት እየተጠናከረ ነው የመጣው የጀርመንም ህዝብ ከሌላው ተለይቶ የሚታይበት መንገድ ያለ አይመስለኝም እና በዚህ በሀገሪቱ ሀብትና ብልጽግና መካፈል ያልቻለው ክፍል ያኮረፈበት ነው። ሁለተኛ ትናንትናም የነበረው ምናልባት ህግ ስለያዘው ወይንም ደግሞ አካባቢው ስላለ ተመቸው ዘረኝነቱን ደብቆ የያዘው ዛሬ ፊት ለፊት የሚያወጣበት ሁኔታ ታይቷል እና ይሄ ችግር በመላው አውሮፓ እየተከሰተ ያለ ስለሆነ ያንን ችግር አንድ ላይ ከአውሮፓ ጋር ካለው በተለይ በተለይ ደግሞ ከድሮ ከነበሩት ከምስራቅ አውሮፓ ካለው የውጭን ዜጋ የመጥላትና የማራቅ ሁኔታ ጋር አብረን ብናየው አንድ ይመስለኛል። ምክንያቱም ጀርመንን ብቻ ተጥሎ ማውጣቱ ትንሽ ከበድ የሚል ይመስለኛል። ያም ሆኖ ከጀርመን ውህደት ሌላው ዓለም ብዙ ትምህርት ሊቀስም ይችላል እንደ አቶ በላይነህ በዓለም ውስጥ ህዝቦች አንድ አይነት ፍላጎት ካሉ አንድ አይነት ዘር ካላቸው የቋንቋ፣ የባህል፣ የጋብቻ፣ የተለያየ ባህላዊ ግንኙነት ትስስር ካለ በየጊዜው የሚመጡት አይዲዮሎጂ፣ አመለካከትና የሰዎች ወይ የመሪዎች አመለካከት ክፍፍል ቢፈጥርም የመጨረሻው ህዝቦች ፍላጎታቸውን እስከ መጨረሻ ተግባራዊ ሊያደርጉበትና የሚፈልጉት ነገር ሊያሸናፊ ሆነው እንደሚወጡ ግልጽ የሆነ ምልክት ነው የሚያሳየው። ይህንንም ስል በጀርመኒ ብቻ በተደረገ ሁኔታ በምነሳ ሳይሆን ቀደም ብሎ ለረጅም ጊዜ የምናውቅ የነበረው የመን እንደተቀላቀሉ እናስታውሳለን። አሁን ኮሪያዎች የሚያደርጉት ምክን የዕለታት አንድ ቀን አይቀሬ የሆነ ቅልቅል እንደሚፈጥር መገመት ይቻላል። እና ህዝቦች በዘር እና በሃይማኖትም ሆነ በባህል ከተሳሰሩ እና ፍላጎታቸው ጠንካራ እስከሆነ ድረስ የፈለገውም አይነት ሲስተም ቢሆን ያለ በቆራጥነት በዛ አምኖ ተከትሎ መሄድ የመጨረሻ ድል አጎናጻፊ ይሆናል የሚል እምነት ነው ሊጠናከርበት የሚችል አድማጮች የበርሊን ግንብ መፍረስ ያስከተላቸው ለውጦች ላይ ያተኮረው የዛሬው አውሮፓና ጀርመን ዝግጅታችን በዚሁ አበቃ። ሳምንት በሌላ ቅንብር እንገናኛለን። እስከዚያው ደህና ቆዩን።